The voice of America, the የኢትዮጵያ መንግስት የፖለቲካ መሪዎችንና ሌሎችን ግለሰቦች ለመፍታት የደረሰበት ውሳኔ የሚያበረታታ ነው ሲል የአፍሪካ ህብረት ኮሚሽን አስታወቀ። የህብረቱ ኮሚሽን ቃል አቀባይ ለአሜሪካ ድምፅ እንደ ገለጡት አገሪቱ ያለችበት አሳሳቢ ሁኔታ የኢትዮጵያን መንግስት እርምጃ በጣም አስፈላጊ ያደርገዋል ነው ያሉት። ቃል አቀባዩን ያነጋገረው የአዲስ አበባው ባልደረባችን እስክንድር ፍሬው ተከታዩን አጠናቅረዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ቃል አቀባይ ኤባ ካሎንዶ ለአሜሪካ ድምፅ እንዳሉት የኢትዮጵያ መንግስት የደረሰበት ውሳኔ የሚበረታታ ነው። ለ አስራ ሰባት ቀናት የተካሄደውን የገዢው ፓርቲ ኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ አስመልክተው የተናገሩት የኢትዮጵያ ጠቅላይ ሚኒስትር ሀይለማርያም ደሳለኝ የተደረሰበትን ውሳኔ አብራርተዋል። ከውሳኔዎቹ አንዱም የፖለቲካ መሪዎችና ሌሎች ግለሰቦች መፈታት እንደሆነ ገልጸዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ቃል አቀባይ የሚበረታታ ሲሉ የሚያብራሩትም ይህንን ውሳኔ ነው። የአፍሪካ ህብረት ኮሚሽን ሊቀመንበርና በእርግጥም መላው የህብረቱ ቤተሰብ በከፍተኛ ሁኔታ ተበራተዋል። የኢትዮጵያ መንግስት በወሰደው አርቆ አስተዋይነት የተሞላበትና አስፈላጊ እርምጃ ብሔራዊ መንግስትን ለማጎልበት ያላቸውን ቁርጠኝነት ለማሳደግና የፖለቲካ ምህዳሩን ለማስፋት የሚያስችል እርምጃ። የአፍሪካ ህብረት ኮሚሽን ባለፈው ሳምንት ያወጣውና በኮሚሽኑ ሊቀመንበር ሙሳ ፋኪ የተፈረመው መግለጫም ጠቅላይ ሚኒስትሩ ይፋ ያደረጓቸው እርምጃዎች ኢትዮጵያ ያስመዘገበችውን ማህበራዊና ኢኮኖሚያዊ እድገት ለማስቀጠል አመቺ ሁኔታ እንደሚፈጥሩም መግለጫው ተስፋውን ገልጿል። ለአካባቢውና በአጠቃላይም ለአፍሪካ አህጉር ከፍተኛ ጠቀሜታ ላለው ለአገሪቱ መረጋጋትም አስተዋጽኦ እንደሚያደርግ ጠቁሟል። በኢትዮጵያ እየተከሰቱ ያሉ ግጭቶች የደቀኑት አደጋ አሳሳቢ ሆኖ የቀጠለ ችግር ነው። በመቶ ሺዎች የተፈናቀሉበትና ሌሎች የሚሞቱበት የኦሮሚያና ሶማሌ ክልሎች የድንበር ግጭት የተቃውሞ ሰልፎችን ተከትሎ የሚጠፋው የሰው ህይወትና ሌሎችም ይጠቀሳሉ። የአፍሪካ ህብረት ኮሚሽን ቃል አቀባይ ኤባ ካሎንዶ እንደሚሉት የችግሩ ስፋት መንግስት የደረሰበትን ውሳኔ ይበልጥ አስፈላጊ ያደርገዋል። ልናሰምርበት የሚገባው ጠቃሚ ነገር ምንድን ነው? በኢትዮጵያ መንግስት ይፋ የተደረገውን ውሳኔ በትክክል በጣም አስፈላጊ የሚያደርገው ይህ ነው። ስና የሚገባ ነው። በአገሪቱ እነዚህ ሁሉ ፈተናዎች ቢኖሩም ችግሩን ለመፍታት ፖለቲካዊ ፈቃደኝነቱ ግን አለ። ይህ መንግስት የደረሰበት ውሳኔም የበለጠ መግባባት ለመፍጠር የፖለቲካ ምህዳሩን ለማስፋት ቁርጠኝነትና ውሳኔ መኖሩን ያሳያል። ለሁሉም ኢትዮጵያውያን ፍትሐዊ እድገት ለማምጣት ቁርጠኝነት መኖሩን ያሳያል። ከኅዳር 2008 ጀምሮ በተለያየ ደረጃ ሲካሄድ በቆየው የተቃውሞ እንቅስቃሴና ያንን ተከትለው በመጡ አሳሳቢ ሁኔታዎች ድምፁን አላሰማም በሚል በአፍሪካ ህብረት ላይ ትችት የሚሰነዝሩ የተቃዋሚ ፓርቲ መሪዎች አሉ። ይህንን ያነሳሁባቸው ቃል አቀባይዋ ቀጥተኛ ምላሽ አልሰጡም። ተቃዋሚዎች ድምፃቸውን ማሰማት እንዲቀጥሉና የፖለቲካ ምህዳሩን እንዲያሰፉ እናበረታታለን ሲሉ ግን ተናግረዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ